የጦር መሳሪያ ፈቃድ ሲሰጥ ፈቃድ ለተሰጠው አካል መብቱንም ሆነ ግዴታውን በግልጽ የሚያስረዳ አሰራር ባለመኖሩ በግለሰቦችና በሕብረተሰቡም ላይ ጉዳት እየደረሰ መሆኑን የባህር ዳር ከተማ ነዋሪዎች እየገለጹ ናቸው። የክልሉ ሰላም ግንባታና ደህንነት ቢሮ በሰጠው መግለጫ ስለ ጦር መሳሪያ አጠቃቀምና ስለ ወንጀል ሕጉ ግንዛቤ የማስጨበጥ ስራ እያከናወነ መሆኑን ጠቁሞ የሚፈለገውን ያህል ውጤት እንዳላመጣለት አመልክቷል። አስቴር ምስጋናው ከባህር ዳር ተጨማሪ አላት። ወጣት ትእዛዙ አስናቀው ወይም በቅጽል ስሙ ፓሪስ በባህር ዳር ከተማ ታዋቂ የማሲንቆ ተጫዋች ነው። ወጣት ትእዛዙ ወይም ፓሪስ ለደህንነቱ መጠበቂያ ብሎ የገዛው የጦር መሳሪያ በጥንቃቄ ጉድለት በራሱ ላይ ጉዳት እንዳደረሰ ይናገራል። ፍቃዱን አስፈቅጄ ለመሞከር ነው መሳሪያውና ለሊት ዘጠኝ ሰዓት አካባቢ ነው ይሆናል ከምሽቱ ልጅ የማይቶት ስለማወቅ የሰባት ዓመት ልጅ ነበረ እሱን አጋጣሚ አቀባብ ቢዬ ወደ በር ለወጣ ስል ነው ዳጭሮ ሲይዘኝ እሱን አዳምኮ ብዬ አደጋው የተፈጠረው። ማለት ሆዴ ላይ መታኝ፣ ግን መሳሪያው ወጥቶ ያው ትንሽ አንጀቴ አካባቢ ተነክቶ ነበር። እሱን ሰርተውልኝ እንደ እግዚአብሔር ፍቃድ ተረፍ ያለው ማለት ነው። ፓሪስ እንደሚናገረው የመሳሪያ ፈቃድ ሲሰጥ ስላጠቃቀሙም ሆነ ማድረግ ስላለብን ጥንቃቄ በጥቅሉ መብትና ግዴታዬን ያሳወቀኝ የመንግስት አካል የለም ይላል በጓደኞች ምክንያት ያወቅኩት እንጂ አሁን እንዴት እንደሚጠበቅ እንዴት እንደሚተኮስ እንዴት እንደሚደረግ አላቅም የነበረና መሳሪያው የኒው መሳሪያ ለምሳሌ ያልኩሽ ዘጠኝ ጎርሳን እንበል ዘጠኝ ጎርሶ አንድ ስተኩሽ አውቶማቲክ ነው የሚወስደው ስለዚህ ያን መሳሪያ አጠቃቀሙን ካላወቅሽው ብዙ ሰው ያልቃል፣ አንቺንም ጨምሮ ነው የሚጎዳሽ። ና ያንን ነው እኔ አሁን ማንም ግንዛቤ የሰጠኝ የለም። ከጓደኞቼ ና ከገዛው ሰውዬ ነው ትንሽ ግንዛቤ የሰጠኝ። በህዝብ በተሰበሰበ ተኩስ መስጠት ደስታ፣ በሀዘን አደጋ ቢፈጥር ተጠያቂ እንደሚሆን የሚያውቅ ያለ ሰው አይመስለኝም ብዙ። ስለዚህ ችግህም ክፍተት አለ በመንግስት አኳ ፍቃድ ሲሰጡ አብረው እንደማኗል ግዴታ ና መብት ቢሰጡ ያ ሰው ተጠንቆ ሊይዝ ይችላል። ስለዚህ አሁን እኛ እየተቸገርን ያለው ነው። አሁን ዘፋይ ነብይ ይሻለው አሁን እንኳን ይፈቃድ ከተሰጠበት ጊዜ ጀምሮ የነበረውን ጦርነት እና ግርግር እናውቀዋለን። ስራዎቹ ሁሉ በዛ ምክንያት ይቋረጡ ነበር። ሌላው የባህር ዳር ከተማ ነዋሪና የህግ ባለሙያ የሆነው አቶ ጌታቸው ወንድም በመሳሪያ አጠቃቀም ዙሪያ አሁን ያለው ሁኔታ አስፈሪ ነው ይላሉ። ራሱን የመታ ሰው ተሰማ ያለሽ፣ ሚስቱን የገደለ ሰው ተሰማ ያለሽ። ለቅሶ ላይ፣ ሰርግ ላይ ያላቸው መልክ ቀይረዋል። በርችት በዘፈን የነበሩ ነገሮች አሁን ወደ መሳሪያ ተኩስ ይደዋል። ለቅሶዎች በሙሉ ማንም የሙት ማንም እንደ ጀብድን ተኩስ ነው በሙሉ የምሰሚው እና ደስ አይልም። ሁኔታው ልክ እንደ ፓሪስ ሁሉ። አቶ ጌታቸው መንግስት የመሳሪያ ፈቃድ ሲሰጥ ግንዛቤ ማስጨበጥ ስራ መስራት ነበረበት፣ ይህ ባለመሆኑ ዛሬ ወንጀለኛ ሁሉ ባለመብት እንደሆነ እየተሰማው ነው ይላሉ። ማታ ማታ የከተማችን ሰላምና ጸጥታ አስፈሪ ደረጃ ላይ ደርሷል። የተኩስ ድምጽ ሳንሰማ አይነጋም ይላሉ። ሞባይል ነጥቆ እየሮጠ ፖሊስ አይቶት ሲከተለው እኮ መሳሪያ ውጦ ተመለሱ ብሎ የተኮሰ ሁሉ አለ እየሰማ ነው። ቀበሌ 11 ሙሽራው ሲተኩስ ሚስቱ የሞተችበት እንትን ሰምተናል። ጎንደር ላይ በእኛ አካባቢ ባህል ለቀስተኛውና ሊያስተዛዝን የመጣው ሲገናኝ የሚተኮሳል ተኩሳለ አላንዱ እየተኮሰ እጁ ዘቂልና ከፊቱ የነበረውን አንገቱን ከኋላ በኩል ይመተዋል። ያ ወዲያውን ይሞታል። ከዛ በኋላ ተመቶ የወደቀው ልጅ ወንድም እዛው ጋር ነበረ። ሌላ መሳሪያ ይዟል። ስለዚህ ይሄ ደንግጦ መጀመሪያ የመታው ሰው ደንግጦ ሲሮጥ፣ የዚህ የወደቀው ሰው ወንድም ደግሞ ወዲያውን ያንን ተኩሶ ይመተዋል። አንድ ሰው ለመቅበር ለማስተዛዘን ተሄዱ፣ እዛ ጋር ሶስት ሬሳ ሆኗል። ወዲያውን ተለያዩ እና በቃ ጉድብ ይዘው ተኩስ ተጀመረ፣ ሰው ተበተነ። ያንን ሬሳ በአግባቡ እንኳን የሚቀብር የሚያነሳ ሰው እንኳን ለሕክምና የሚያደርስ እንኳን የለም። ይሄ ነው ማህበራዊ ቀውስ ማለት ለእኔ ስለዚህ የዚህ የመሳሪያ ፈቃድ በጣም አደገኛ ነው። ለደስታም ለለቅሶም ተብሎ የሚጀመር ነገር እስከ ወዲያኛው ቤተሰብን የሚበትን ማህበረሰብን የሚያጋጭ ነገር ነው የሚፈጠረው። መንግስት ከፈቀደ ላይቀር አጠቃቀሙንም በደንብ በአግባቡ ለህብረተሰቡ ግንዛቤን ፈጥሮ እንደገና ደግሞ ለመፈጸማቸውም ክትትል መደረግ አለ። የክልሉ ሰላምና ግንባታ ደህንነት ቢሮ ኃላፊ አቶ ገደቤ ኃይሉ እንደሚሉት ህዝብ በሚሰበሰብበት ቦታ ላይ የጦር መሳሪያ ይዞ መገኘት በህግ ያስቀጣል። ተኩሶ የገደለም ሆነ ያቆሰለ ግለሰብ መሳሪያ እንዲያወርድ እያደረግን ነው። በህጉ መሰረት ደግሞ በወንጀል ህጉ ተጠያቂ ነው። ግን የግንዛቤ ማስጨበጥ ስራ ውጤት አላመጣም ይላሉ። የመሳሪያ አያያዝና አጠቃቀም መመሪያ ደንብ አለው ነው አላግባብ የሚተኩሱ ሰዎች በህገ ደንቡ መሰረት ያወርዳል ይወስዳሉ። ተኩስ የሚከለክልባቸው ተኩስ የሚያስፈልግበት የሚለውም አለ። ስለዚህ ከዚህ አንጻር ሲታይ የሰጠነው የግንዛቤ ስራ ውጤታማ ነው ብሎ መውሰድ አይቻልም። ይህንን የግንዛቤ ፈጠራ ከመስራት ባሻገር ህጉንም ተግባራዊ ማድረግ ስራዎች እየተሰሩ ነው ያሉት ተባርቆም ይሁን ከጥንቃቄ ጉድለት የመነጨ የሚሆን ሰው ላይ የአካል ጉዳት የሚሆን የሞት ካደረሰ በወንጀል ህጉ መሰረት ተጠያቂ የሚሆንበት ሁኔታ አለ። አቶ ገደቢ አያይዘው የጦር መሳሪያ ማን መያዝ አለበት ለሚለው የህብረተሰቡ ጥያቄ በጠቅላይ አቃቢ ህግ የወጣ ረቂቅ ስላለ በረቂቁ ላይ ህብረተሰቡ ጋር ተወያይቶ ውሳኔ ላይ እስኪደረስ ድረስ ወላጆች ለወጣት ልጆቻቸው መሳሪያ ከመስጠት እንዲቆጠቡም ጠቁመዋል። በተለይ ወጣቶቹ መሳሪያ ይዘው ከቦታ ቦታም እንዳይንቀሳቀሱ ወላጆቻቸውን እንዳይሰጧቸው የማድረግ ስራ በውይይት እየተካሄደ ነው ያለው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር